ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህንን ችግር ለማስወገድ እጅግ በተዋቡ አረፍተ ነገሮች የሚወረውሯቸው የሚያስተላልፏቸው ቃላቶች እንደው ዘወትር እንደ መስታወት ልበል፣ እንደ ግል ማስታወሻ ከፊትወት ላይ ሰፍረው ምን ተናግሬ ነበረ፣ የቱን ሠራሁት የትኛው ይቀረኛል የሚል የዘወትር ተግባር እንዲኖሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር እና የባህር ዳር ተወካዮች ጋር ውይይት ባደረጉበት ወቅት ድምፃቸውን ካሰሙት መካከል የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም አንዱ ናቸው። የሃይማኖት መሪዎች ታስረዋባቸው ዝናስቸው ወይም ሁሉም ፈተና ተግባር ነው ተግባር ነው። ይሄ ቁጭ ብሎ በቲቪ እንደሚሰማው ቀላል ተግባር ነው። እንዴት መጣ የሰሩት ያቁታል። ጠቅላይ ሚኒስትር አብይ አህመድ ናቸው የሰማችኋቸው። ሙሉ ዘገባው በመጽሔት ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ መያዝ 15 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና ሶሎሞን አባተንን። ብርሃን ኃይሉ ፕሮግራሙን ትመራለች። የስቱዲዮ ቴክኒሽያኑ ቮይቴክ ዞርኒያክ ነው። አብራችን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴን በኢትዮጵያ የሰብአዊ መብቶች አያያዝ ጉዳዮች ላይ ከመንግሥት ባለሥልጣናትና ከተቃዋሚዎች መሪዎች ጋር ለመነጋገር ኢትዮጵያ ይገኛሉ። ከፍተኛ ኮሚሽነሩ ወደ ኢትዮጵያ የተጓዙት በኢትዮጵያ መንግሥት ግብዣ መሆኑን መስሪያ ቤታቸው ባወጣው መግለጫ አስታውቀዋል። ሚስተር ራአድ አልሁሴን ከጠቅላይ ሚኒስትር አብይ አህመድ ከፓርላማው አፈ ጉባኤ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር እንዲሁም በቅርቡ ከእስር ከተፈቱ የመንግሥቱ ተቺዎችና ሌሎችም ጋር እንደሚገናኙ ታውቋል። ከፍተኛ ኮሚሽነር ራአድ አልሁሴን ለአራት ቀናት ጉብኝት ኢትዮጵያ የገቡት ትናንት ሲሆን ነገ ማክሰኞ በአፍሪካ ህብረትና በተባበሩት መንግስታት ድርጅት የሰብአዊ መብቶች የከፍተኛ ደረጃ ጥምር ውይይት ላይ እንደሚገኙና ከውይይታቸው በኋላም ከህብረቱ ሊቀመንበር ሙሳ ፋኪ ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ ታውቋል። በከፍተኛ ኮሚሽነሩ የጉዞ መርሃ ግብር መሰረት ነገ ከሰዓት በኋላ አዲስ አበባ ዩኒቨርሲቲ ተገኝተው ሌክቸር እንደሚሰጡ ታውቋል። የዩናይትድ ስቴትስ የአፍሪካ ጉዳዮች የውጭ ጉዳይ ዋና ምክትል ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ ለሦስት ቀናት ሥራ ጉብኝት ኤርትራ ገብተዋል። ረዳት ሚኒስትሩ አስመራ የገቡት ትላንት ሲሆን በሁለቱ አገሮች መካከል ባሉ ግንኙነቶች ላይ ከመንግሥቱ ከፍተኛ ባለሥልጣናት ጋር እንደሚነጋገሩና የአስመራ ከሚገኙ የዲፕሎማሲ ማኅበረሰብ አባላት ጋር እንደሚገናኙም ተገልጿል። አምባሳደር ያማሞቶ የአስመራ ጉዟቸውን ከነገ በስቲያ ዓርብ ሲያጠናቅቁ ወደ ጅቡቲ ተጉዘው ሀገራቸው ከጅቡቲ ጋር ባሏት የፖለቲካ፣ የምጣኔ ሀብት፣ የእርዳታና የጸጥታ ትብብር ግንኙነቶች ላይ በሚመክረው ዓመታዊ ስብሰባ ላይ የዩናይትድ ስቴትስን ቡድን መርተው እንደሚገኙ ታውቋል። ሚስተር ያማሞቶ የፊታችን ዓርብ ሚያዝያ 19/2010 ዓ.ም ወደ አዲስ አበባ ተጉዘው ዩናይትድ ስቴትስና ኢትዮጵያ ባሏቸው የጋራ ጥቅሞችና ስጋቶች ላይ ከመንግሥቱ ባለሥልጣናት ጋር እንደሚመክሩ የውጭ ጉዳይ መስሪያ ቤቱ ባወጣው አጭር ዘገባ ጠቁሟል ሚስትር ያማሞቶ ባለፈው ህዳር ወር ወደ አካባቢው ተጉዞ በነበረበት ወቅት በኢትዮጵያና በኤርትራ መካከል ሰላምና ጸጥታን ለማስፈን ሀገራቸው በቁርጠኛነት እንደምትሠራ አስታውቀው ነበር የአምባሳደር ያማሞቶን የትናንትናና የዛሬን የኤርትራ ቆይታ አስመልክቶ ዝርዝርና የቅርብ መረጃ ለማግኘት የተለያዩ ጥረቶችን ብናደርግም ለጊዜው አልተሳካም የፈረንሳይ ፕሬዚደንት ኤማኑኤል ማክሮን በዩናይትድ ስቴትስ የሦስት ቀናት ሙሉ መንግሥታዊ ጉብኝት ለማድረግ ዋሽንግተን ዲሲ ገቡ። ሚስተር ማክሮን አቀባበል እንደተደረገላቸው ባደረጉት ንግግር ከዩናይትድ ስቴትስ አቻቸውና ከሌሎችም የአሜሪካ ባለሥልጣናት ጋር በምጣኔ ሀብት፣ በንግድ፣ በጸጥታና በሌሎችም የጋራ ጉዳዮች ላይ እንደሚመክሩ አስታውቀዋል። ማክሮን አሜሪካ ውስጥ በሚቆዩባቸው ቀናት የዩናይትድ ስቴትስ ወታደሮች ከእስላማዊ መንግሥት ቡድን ሽንፈት በኋላም ቢሆን ሶሪያ ውስጥ እንዲሰነባበቱ ፕሬዝደንት ትራምፕን ለማሳመንና የአውሮፓ ሕብረትን ከአሉሚኒየምና ከብረት ታሪፋቸው ውጭ እንዲያደርጉም ለመማለድ እንደሚጥሩ ተገልጿል። ከጦርነቱ በኋላም አዲሲቱን ሶሪያን መገንባት ይኖርብናል። ለዚህ ነው የዩናይትድ ስቴትስ ሚና እጅግ በጣም አስፈላጊ ነው የምለው፣ ብለዋል ፕሬዚደንት ማክሮን። ለጉዟቸው ከመነሳታቸው በፊት ፓሪስ ላይ ፋክስ ኒውስ ለሚባለው የዜና አውታር በሰጡት መግለጫ ለሰላምና ለዘርፈ ብዙነት ዩናይትድ ስቴትስ መተኪያ የሌላት ሀገር ነች፣ ብለዋል ማክሮን። ከሶሪያ የምንወጣ ከሆነ ሜዳውን ለቀን የምንወጣው ለኢራንና ለአሳድ እንደሚሆን በቀጥታ መናገር እፈልጋለሁ ያሉት ሚስተር ማክሮን ሩሲያና ቱርክም ሊጫወቱ የሚችሉት ገንቢ ሚና ሊኖር እንደሚችል አመልክተዋል። የኢራንን የኒውክሌር መርሃ ግብር ውል አስመልክቶም ሲናገሩ ምንም እንኳ ፍጹም ነው ባይባልም ለጊዜው ውሉ ባለበት እንዲቀጥል እንደሚፈልጉም ፕሬዚደንት ማክሮን ተናግረዋል። የፊታችን አርብ የሚደረገው የሰሜን ኮሪያና የደቡብ ኮሪያ ፕሬዚደንቶች ስብሰባ የመጨረሻ ግብ ሰሜን ኮሪያ የኑክሌር ጦር መሣሪያ መርሃ ግብሯን ሙሉ በሙሉ እንድታቁም ማድረግ መሆኑን ዋይት ሐውስ ዛሬ አስታውቋል። በስብሰባው ላይ ለመገኘት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም ወደዚያው እንደሚጓዙ ይታወቃል። ዋሽንግተን በፒዮንግያንግ ላይ ከፍተኛ ጫና የማሳደር ዘመቻዋን እንደምትገፋበትም የዋይት ሐውሱ ቃል አቀባይ ሳራ ሃካቢ ሳንደርስ ዛሬ ለጋዜጠኞች ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ኑክሌር የጦር መሳሪያና አህጉር አቋራጭ ሚሳይሎች ሙከራዎቻቸውን ለማቆም መወሰናቸውን ማስታወቃቸው በትክክለኛው አቅጣጫ እየተደረገ ያለ ታላቅ እርምጃ ነው ብለዋል ሚስ ሀካቢ ሳንደርስ። ለሶሪያ የእርስ በርስ ጦርነትና ቀውስ የፖለቲካ መፍትሔ ለማስገኘት የታሰበ ዓለም አቀፍ ጉባኤ ዛሬ ቤልጅግ ዋና ከተማ ብራስልስ ውስጥ እንደገና ተጀምሯል። በተባበሩት መንግሥታት ድርጅት እና በአውሮፓ ኅብረት ጣምራ ሊቀመንበርነት ይመራል በተባለው በዚህ የሁለት ቀናት ጉባኤ ላይ ከሰማንያ አምስት ሀገሮች የተጋበዙ ሚኒስትሮችና የመንግስታት ተጠሪዎች እየተሳተፉ ናቸው። ከጉባኤው ዓላማዎች መካከል ለሶርያውያን ሰብአዊ እርዳታ ማሰባሰብና በመንግስታቱ ድርጅት ለሚመራው የጄኔቫ የሰላም ሂደት ድጋፍ ማስገኘት መሆኑ ተገልጿል። ይሁን እንጂ በሩሲያ የሚታገዙት የሶሪያ የመንግስት ኃይሎች ወታደራዊ ድል ለማወጅ እየገሰገሱ በመሆናቸው ከብራስልስ የሚያጠረቃ የዲፕሎማሲ ስኬት ዜና ይጨበጣል ተብሎ እንደማይጠበቅ እየተሰማ ነው። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ፈረንሳይ ዋና ከተማ ፓሪስ ላይ ከሦስት ዓመታት በፊት የተፈጸመውን የሽብር ጥቃት ካደረሱ ሦስት ሰዎች በሕይወት የተረፈው ብቸኛው ተከሳሽ ዛሬ ቤልጅየም ዋና ከተማ ብራስልስ ውስጥ የተሰየመ ችሎት በ20 ዓመታት እስራት እንዲቀጣ ፈርዶበታል። ሊዛ ብራያንት ከብራስልስ ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርበዋለች። አንድ የብራሰልስ ዳኛ በሳሌሕ አብድሰላምና ና በተባባሪው ተከሳሽ ሶፊያን አያሪ ላይ በአሸባሪነትና በግድያ ሙከራ ክስ እያንዳንዳቸው የሀያ ዓመታት እስራት እንደተፈረደባቸው ሲገልጹ ተከሳሾቹ ፍርድ ቤት ውስጥ አልነበሩም። አብድሰላም የእስራት ፍርድ የተፈረደበት አቻምና ግንቦት ወር ላይ ፖሊሶች የተደበቀበትን ቤት ሲወሩ ከፖሊሶች ጋር ባደረገው የተኩስ ልውውጥ ነው። ከዚያም በልጅም የተወለደው አብድሰላም ብራሴልስ ውስጥ ደም ያፋሰሰ ጥቃት ከመፈጸሙ በፊት ታሰረ። ብራሴልስና ፓሪስ ላይ የተፈጸሙትን ጥቃቶች ያካሄደው እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰረ የበልጅምና የፈረንሳይ መረብ ቡድን ነው የሚል እምነት አላቸው መርማሪዎች። የአብድሰላም ጠበቃ ስቬን ሜሪ ይግባኝ ሊል እንደሚችል ገልጸዋል። አሁን 28 ዓመት ዕድሜ የሆነው አብዲሰላም ከፓሪስ ወጣ ብሎ በሚገኘው ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ ተገሎ ታስሯል ከሶስት ዓመታት በፊት ህዳር ወር ላይ ፓሪስ ውስጥ የ130 ሰዎች ህይወት ካጠፋው ጥቃት ጋር በተያያዘም ገና ፍርድ ይጠብቀዋል ብራሂም የተባለ አብዲሰላም ወንድም የሚገኝባቸው ሌሎች በጥቃቱ የሚጠረጠሩ ሰዎች በወረራው ወቅት ወይም ከወረራው በኋላ ሞተዋል አብዲሰላምና ወንድሙ ያደጉበትና ከወንድም ጋር ሆኖ በመጠጥ አቅራቢነት ይሰሩ የነበሩበት ሞለምቢክ የተባለ የብራሰልስ ወረዳ ኑሮ ወደ መደበኛው ተመልሷል። የ32 ዓመት ዕድሜ የሞለምቢክ ነዋሪ ካሪም አብዲሰላምና ሌሎቹ ተጠርጣሪዎች የሞለምቢክን ስም አቆሽሸዋል ብሏል። አብዲሰላም ከተያዘ በኋላ ታስሮ በዋስ የተፈታ አቡበከር አቻይቡን ጢም ስላለብኝ ብቻ ነው የታሰርኩት ይላል ከአሸባሪዎች ጋር ግንኙነት ይኖረው ይሆናል በሚል ጥርጣሬ የሚደረግበት ምርመራ እንደቀጠለ ነው። በአብድሰላም ምክንያት ሃይማኖተኛ የሆኑት ሙስሊሞች ዋጋ እየከፈሉበት ነው ይላል። ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት ያጯቸውን የስለላ ተቋሙን ዳይሬክተር ማይክ ፖምፔዮን ሹመት ለማስተጓጎል ዲሞክራቶቹ እየጣሩ ነው ሲሉ ፕሬዚደንት ዶናልድ ትራምፕ ክስ አሰሙ። የሚስተር ፖምፔዮ ጉዳይ ሪፐብሊካኑ ሴናተሮች አስራ አንድ ለአስር ብልጫ ባላቸው በሕግ መወሰኛ ምክር ቤቱ የውጭ ግንኙነቶች ኮሚቴ ውስጥ ብርቱ ተቃውሞ እየገጠመው መሆኑ ታውቋል። ለዜና የተያዘው ሰዓት አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ሰማን። አሁን ወደ ዕለቱ አብይ ርዕስ እናድፋለን። የዩናይትድ ስቴትስ መንግሥት የአገሮችን የሰብአዊ መብት አያያዝ ዓመታዊ ሪፖርት ይፋ አደረገ። የውጭ ጉዳይ መስሪያ ቤቱ በየዓመቱ እንደሚያደርገው ሁሉ ከትናንት በስቲያ ቅዳሜ ይፋ ባደረገው በዚህ የ2017 ዓ ም ሪፖርቱም ከዘፈቀደ እስርና በሰብዕና ላይ ከሚፈጸሙ በደሎች የገቡበት ያለመታወቅ የዜጎች ክቡር ሕይወት በከንቱ እስከሚቀጠፍበት የኃይል እርምጃ ድረስ በአገሮቹ መንግስታት ተፈጽመዋል ያላቸውን የግፍ ድርጊቶች ዘርዝሯል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የኢትዮጵያንና የኤርትራን የሰብአዊ መብቶች አያያዝ አስመልክቶ ያወጣውን ሪፖርት ትኩረት ሰጥ ተን የምናይበት ዘገባ እየተዘጋጀ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ተጨማሪ አስተያየትና የሁለቱን ሀገሮች ምላሽም በመጪው ቀናት በመከታተል ለማቅረብ ጥረት እናደርጋለን። ክቡራትና ክቡራን አድማጮች ይህ ዘገባ እየተዘጋጀ ነው፣ ለጊዜው አልደረሰም። እንደደረሰ እናቀርባለን። የዕለቱ አብይ ርዕስ ነው። ወደ ተከታዩ ዘገባ እናልፋለን። ባለፈው ዓርብ ከሰዓት በኋላ የሞያሌ ወረዳ ፖሊስ ከኢትዮጵያ ሶማሌ ክልል በመጡ ታጣቂዎች መጠቃቱን የወረዳው ፖሊስ አስታውቋል። የወረዳው ፖሊስ ኮማንደር ነጋ ተርቢ ለአሜሪካ ድምፅ እንደገለጹት ከባድ መሣሪያ የታጠቁ ቁጥራቸው በርካታ ታጣቂዎች በወረዳው ፖሊስ ላይ ጉዳት ማድረሳቸውን ገልጸዋል። የአይን ምስክሮች ጥቃቱን ለማድረስ ከመጡ ታጣቂዎች የተገደሉ መኖራቸውንም ቢናገሩም የሞያሌ ከተማ ምክትል ከንቲባ አቶ ቸሩ ገብረስላሴ ግን በጥቃቱ ወቅት የሞተ ሰው በይፋ አለመታወቁን ገልጸዋል። ገልሞ ዳዊት ተጨማሪ ከናይሮቢ አድርሶናል። አርብ ከሰዓት በኋላ በሞያሌ ፖሊስ ጣቢያ ከኢትዮጵያ ሶማሌ ክልል የመጡ ታጣቂዎች ናቸው የተባሉ ጉዳት አደረሱ። ታጣቂዎቹ የእጅ ቦምብ መወርወራቸውን እንዲሁም ከባድ መሣሪያም እንደተኮሱ አንድ የሞያሌ ከተማ ነዋሪ ለአሜሪካ ድምፅ ተናግረዋል። የክልል አምስት ልዩ ፖሊስ ሞያሌ ወረዳ ፖሊስ ጽፈት ቤት ላይ ጥቃት አድርሷል። ጦረኞች ናቸው። በመትረየስ በቦምብና በባዙቃ ጥቃቱን የፈጸሙት ከእነሱ የተማረከ መሣሪያም አለ። የፖሊስ ጣቢያው አጥርም ተቃጥሏል። በአካባቢው የነበረው የሀገር መከላከያ ሰራዊት ፖሊስ ጣቢያው ላይ የደረሰውን ጥቃት ለመከላከል ደርሶ ነበር። ነገር ግን ታጣቂዎቹ እነርሱ ላይም ተኩስ መክፈታቸው ታውቋል። ከአጥቃዎቹ ወገን ሰዎች መሞታቸውን የአይን ምስክሮች ተናግረዋል። ብዙ ሆነው ነው የመጡት። ወጣቶችም የልዩ ፖሊስ ኃይሎችም ነበሩበት። አንድ ቦታ የሰባት ሰዎች አስከሬን ነበር። በውሃ ልማት ቢሮ አጠገብም የአንድ ሰው አስከሬን ታይቷል። ጉለድ እስከሚባል ቦታ ድረስ ነው የሀገር መከላከያ ሰራዊት ተከትለዋቸው የሄዱት። ከፖሊስ ጣቢያው ፊት ለፊት የነበረው ሱቅ ያኔ ነው የተቃጠለው። በጥቃቱ ሞቷል ስለተባሉ ሰዎች የሞያሌ ከተማ ምክትል ከንቲባ አቶ ቸሩ ገብረስላሴን ጠይቄ ነበር። እኛ እስካሁን የለየነው ነገር የለም፣ ግን ሲተኳኮሱ ነው የነበሩት። ስለዚህ የሰው ሕይወት ሳይጠፋ አይቀርም። ከሀገር መከላከያ ሰራዊትም የተመታ ሰው ነበር። የአንድ ሰው ሕይወትም ወዲያው ነው ያለፈው ተብሏል። ተኩስ ግን እስከ ምሽቱ ድረስ ነበር። በጥቃት አድራሾች በኩል ስለደረሰ ሞት እስካሁን የተጣራ መረጃ የለንም። ጥቃቱን ለማድረስ መጥተው እርምጃ የተወሰደባቸውን ሰዎች ማንነት ሌላ የሙያሌ ከተማ ነዋሪ ጠይቄ ነበር። መታወቂያ እንዲሁም የደንብ ልብስ አላቸው። የልዩ ኃይል መታወቂያም ብቻ ሳይሆን ተጨማሪ መታወቂያም ይዘዋል። አልጀማ ኃይል የሚባል የኢህአዴግ መንግሥት አልሸባብን ለመዋጋት ብሎ ያቋቋመው ሰራዊት ነበር። የእሱ አባላት የነበሩም አሉ። መረጃውን መከላከያ ነው የያዘው። የአርቡን ጥቃት ተከትሎ ትላንት በስቲያ ቅዳሜ ጠዋት በሞያሌ ዜሮ አንድ ቀበሌ ጫተራ በሚባል ቦታ ታጥቆ የመጣ አንድ ሰው በፌደራል ፖሊስ እርምጃ እንደተወሰደበት አሁንም የከተማዋ ነዋሪ ይናገራሉ። ትላንት እሁድ ጫሙቅ ተብሎ በሚጠራ ቦታ የልዩ ፖሊስ ኃይሎች ተኩስ ከፍተው አንድ የኦሮሚያ ፖሊስ አባል ማቁሰላቸውም ታውቀዋል። ሌላ አንድ የልዩ ፖሊስ አባል በሞያሌ ወረዳ አስተዳደር ፊት ለፊት ጥቃት ሊያደርስ ሲል ከእጅ ቦምብ ጋር መያዙን ያናገርናቸው የሞያሌ ከተማ ነዋሪ ገልጸዋል። ትላንትናም ተኩስ ነበር። በጫሙቅ የክልል አምስት ልዩ ፖሊስ ሰው ላይ ተኩሰው የቈሰሉ ሰዎች ነበሩ። የአጥፍቶ ጠፊዎች ሥራ ነው እየሠሩ ያሉት። ከኦሮሚያ ፖሊስ አንድ ሰው ቈስሏል። አሁንም በሞያሌ ወረዳ አስተዳደር አጠገብ ጥቃት ሊያደርስ ሲል አንድ የልዩ ፖሊስ ኃይል ከነመሳሪያው ተይዟል። ልጆች ናቸው ጠቁመውበት በፖሊስ እንዲያዝ ያደረጉት። በሞያሌ ወረዳ ፖሊስ ጣቢያ ስለደረሰው ጥቃት የወረዳው ፖሊስ ኮማንደር ነጋችር ቢ እንዲያብራሩ እንዲያብራሩልኝ ጠይቄ ጥቃቱን ያደረሱ ሰዎች ከባድ መሳሪያዎችን ያነገቡ ነበሩ ብለዋል። ከጠዋት ጀምሮ ነው ከክልል አምስት ወደ ጣቢያችን ድንጋይ ሲወረወር የነበረው። እኛ ፖሊሶቻችንና የከተማ ወጣቶች እንዲታገሱ ስንነግራቸው ነበር። መታገሳችንን ካዩ በኋላ ወደ አስራ አንድ ሰዓት አካባቢ ከባድ መሳሪያ ወደ ጣቢያችን ላይ መተኮስ ጀመሩ። ላውንቸር ብሬል፣ የእጅ ቦምብ፣ ክላሽና የተለያዩ መሣሪያዎችን ተኩሰውብናል። ከጣቢያችን ጉዳት የደረሰበት ሰው የለም። ነገር ግን መሣሪያው በሰላማዊ ሰዎች ላይ ሲተኮስ ምን አይነት ጉዳት ማድረስ እንደሚችል መገመት አያስቸግርም። በተለይ ላውንቸርና አርፒጂ በጣም አስደንጋጭ ነገር ነበር። ኮማንደር ነጋ ክለው በተኩስ ልውውጡ ወቅት በአካባቢው የነበረ የአገር መከላከያ ሰራዊት ድጋፍ እንዳደረግላቸው ገልጸው ነገር ግን ጥቃቱን ካደረሱ ሰዎች ቁጥጥር ስር የዋለ እንዳለ አላውቅም ብለዋል። በሞያሌ ዛሬም ሁሉም የመንግስት መስሪያ ቤቶችና ብዙ የንግድ ቤቶች ዝግ መሆናቸው ተነግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። አምቦ ከተማ ውስጥ የሚገኙ የአንደኛ ደረጃና የሁለተኛ ደረጃ መሰናዶ ትምህርት ቤቶች ተማሪዎች አስቸኳይ ጊዜ አዋጁ እንዲነሳና የታሰሩ ተማሪዎች እንዲፈቱ ዛሬ አደባባይ ወጥተው መጠየቃቸውን ለአሜሪካ ድምፅ ገልጸዋል። ሰላማዊ ሰልፉ በሰላማዊ መንገድ መጠናቀቁንና የከተማው አስተዳደር ጥያቄዎቻቸውን ለሚመለከተው አካል እንዲያስተላልፍላቸው እንደነገራቸውም ተናግረዋል። ስለ ሁኔታው የአምቦ ከተማ ነዋሪ የሆኑ ሁለት ወጣቶችን ጽዮን ግርማ ማምሻውን አነጋግራለች። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ሁለተኛ የጉብኝት ከተማቸው አድርገዋት በነበሩት አምቦ ከተማ የታሰሩ ጓደኞቻቸው እንዲፈቱ የጠየቁ ተማሪዎች ዛሬ አደባባይ ወጥተው እንደነበር ያነጋገር ናቸው ሁለት ወጣቶች ገልጸዋል። አምቦ ከተማ ከገባ አንድ ዓመት የሆነውና ስሙ እንዳይጠቀስ የጠየቀ የአምቦ ዩኒቨርሲቲ ተማሪ መሆኑን የገለጸልኝ ወጣት የተማሪዎቹ ጥያቄ የታሰሩ ይፈቱና አስቸኳይ ጊዜ አዋጁ ይነሳ የሚል ነበር ብሏል። ማምሻውን በስልክ አነጋግሬው ነበር። ተቃውሞ የነበረው ዛሬ ሁለተኛ ደረጃ ትምህርት ቤት እና ሪፓራቶሪ ላይ ነበር። ወደ ውጭ ወጥቶ ነው ተቃውሞ እያሰሙ የነበሩት መንገድ ላይ። ስንት ሰዓት ላይ ነው ትምህርት ቤት ውስጥ የተጀመረው? ጠዋት ነበር ነበር ትምህርት ቤት ውስጥ ተሰብስቦ ከዛ ውስጥ ወጥቶ ነው አንድ ላይ ከግጭ ውስጥ እንደዚያ የጀመሩት ምናምን ነው። ከሁለት ሰዓት በኋላ ከስንት ትምህርት ቤት? ሶስት ትምህርት ቤት። ከዛ በኋላ ወዴት ሄዱ? ከትምህርት ቤት እንደወጡ ወደ አስፋልቱ ከተማው ነበር የወጡት እና አስፋልቱ ላይ ተቃውሟቸውን እያሰሙ ነበር። ምንድን ነው ሲያሰሙ የነበረው ተቃውሞ? ኮማንድ ፖስቱ ይነሳልን፣ ያለ አግባብ የታሰሩ ልጆችም ኮማንድ ፖስት ስም የታሰሩ ልጆችም ይፈቱልን፣ ሌላውን እየፈታችሁ ሌላውን እየደበቃችሁ ታስሩት ድራማ ይቁም የሚል ነገር ነው። መፈክር ይዘው ነበር። አዎ፣ እና ከስር እየተቀጣበሉ መንግስት አሁን የሄደ አገሪቷን መጎብኘቱን ትቶ ወደ ስራው ገብቶ ስራውን ይስራልን፣ በሞያሌ ላይ በፍንዳታ ምክንያት የኦሮሞ ህዝብ እየሞቱ ያለውንም እንትንም ሁሉንም አንድ ላይ እያሰሙ በድምጽ እየተቃወሙ ነበር። ተማሪዎቹን የተቀላቀላቸው ሌላ አካል አለ? የከተማው ነዋሪ አለ ወይስ ተማሪዎቹ ብቻ ነበሩ? ለምን ያህል ስቆየ ይሄንን ተቃውሞ እያሰሙ? ያው ተማሪዎቹ ከግቢው ወጥቶ ስለነበር ከተማ ላይ ሙሉ ህዝቡም ከነሱ ጋው ስለሚቆም ያው አንድ ላይ እያሰሙ ነው ማለት ይቻላል። ለምን ያህል ሰዓት ቆየ? ቢያንስ ሁለት ሰዓት ከምናምን ሲሆን ወጥቶ እስከ አራት ሰዓት ምናምን እንዲሁ ነበረ። ከተማ ውስጥ ማለት ነው። በኮማንድ ፖስት ስር ነው ያለው ሀገሪቱ እና እንደዚህ አይነት ተቃውሞ ደግሞ ኮማንድ ፖስቱ ይከለክላል። እዛ በቆዩበት ሰዓት የከለከላቸው ወይም እንዲፈተኑ ያደረጋቸው አካል አለ? የለም በዚያን ሰዓት። መጨረሻ ላይ ተቃውሞ ሙሉ ለሙሉ አሰምቶ ከአሁን በኋላ በኮማንድ ፖስት ሰብ ምናምን የታሰሩ የአምቦ ልጆችም አሉ እና እነሱ ተምሮ ሁሉን ድረስ ጥላት አንገባም ብሎ ነበር የተበተኑ ዘዛን። ስለዚህ አሁን በርዷል። አሁን ምንም የለም። ምንም እንቅስቃሴም አልነበረም፣ የጸጥታም ችግር አልነበረም፣ ምንም አልነበረም። በቃ መጨረሻ ላይ ወደ መጨረሻ አካባቢ የኦሮሚያ ፖሊስ አድማ በታኝ መጣም እና ወዲያውኑ እዛው ከተማውን እንዲሁ ዞር ዞር ብሎ በእግር ምናምን መቆጣጠር ጀመሩ እንጂ ምንም ፋይል ምናምን አልነበሩም። እዛ ጋ ይሄንን ነገር የቀሰቀሰ ያስተባበረ ልጆቹ፣ ተማሪዎቹ እንዲወጡ ያደረገ አካል አለ ወይም የተጠራ ተቃውሞ ኧረ እነሱ ተማሪው ለራሱ ተቃውሞ ነው እንጂ የወጣው እነሱ ምንት የሚያደርግ እንት የለም። በኋላ አንድ ሌላ ወጣት የከተማ ነዋሪም አነጋግሬ ነበር በጠዋቱ ወደ አንድ ሰዓት ተኩል ምናምን አካባቢ ነው የጠዋት ተማሪዎቹ የሚገቡበት ሰዓት ማለት ነው። እና ሁሉም ትምህርት ቤቶች ነበሩ ወይም ተቃውሞ ያነሱት ማለት ነው። እና ሁሉም ተማሪ ኤሌመንተሪም አልቀረም፣ ሁለተኛ ደረጃ ፕሪፓራቶሪም አልቀረም፣ ነ በሙሉ አንድ ላይ ተሰብስቦ ነበር። ይህን ነገር የተደረገው የት ነው ያደረጉት? ይህ ሀይስኩሎቹ ላይ ነበረ ከዋናው ፕሪፓራቶሪ የመጡት ሌሎች ኤሌሜንተሪዎችም ነበሩ ብዙ ዘጠነኛ አስረኛ ክፍል ብዙ ሀይስኩሎች አሉ አምቦ ውስጥ። እና በጥኑ ሁኔታው ቀድሞ ነበረ ነገር የተሰራበት እና ብዙ ከሁን ዘጠነኛ ከአስረኛ ከበላይ ተማሪዎች ብቻ ታሰሩበት ሁኔታ ነው ያለው አምቦ ከተማ ውስጥ ማለት ነው። ማለት ምማሩ ቢያንስ አስረኛ አስርና አስራ ሁለተኛ ክፍል የሚወስዱ ማለት ነው እና ከትምህርት ቤት ወጥተው ሁለት አንድ ሰዓት ተኩል ላይ ቀጥታ ወደ ዞን ፖሊስ እና ወደ አስተዳደሩ ነው ወደ ዞን አስተዳደር ነው የሄዱት ተማሪዎቹ ማለት ነው። በሰላም ሰልፍ ወጥቶ ነው እዛ ሄዶ ጥያቄያቸውን አቅርቦ ይህን ጥያቄያችን በተገቢው እና በጊዜው የማመለሱልን ከሆነ ብሎ ነው ምንድን ነው ያቀረቡት ጥያቄ? ጥያቄዎቹ ብዙ ናቸው። መጀመሪያ ተማሪዎቻችን፣ የእኛ ጓደኞች፣ የክላስ ተማሪዎቻችን ይፈቱልን አሉ። ሁለተኛ ኮማንድ ፖስቱ ይነሳልን አሉ። በተጨማሪ የስሩ ሁኔታ ላይ ሁሉም የኦሮሞ ፖለቲካ እስረኞች ይፈቱልን ነው። ግድያ ይቁም። ሞያሌ ላይ እየተደረገ ያለው ጭፍጨፋ ቁም እየተባለ ነው። ሁሉ ጥያቄ ነው ያቀረቡት ማለት ነው። ተማሪዎቹ ጥያቄያቸውን ያቀረቡት ጽፈው ነው ወይስ በቃል፣ በተቃውሞ ድምጻቸውን ያሰሙት በምንድን ነው? ጽፈው ሳይሆን ተማሪዎቹ ሆን ብሎ ነው በተደራጀ ሁኔታ ነው ነገር የተደረገው። ቀጥታ ዞን ፖሊስ ነው የሄዱት። ይህ ጥያቄያችን ትቀበላላችሁ ወይስ አትቀበሉም በማለት ነው ቀጥታ የጠየቁት ማለት ነው። የዞን አስተዳደር ኮማንደሮቹ ነበሩ። የዞን ኮማንደሮቹ ማለት ፖሊሶቹ እና ጥያቄ ነው ሁሉ። ወደ ስምንት ሰባት ምን አሁን የነገርኩሽን ጥያቄ ጠይቆ እነሱም ወደምመለከተው አካላት እናሳልሳለን ምናምን ብሎ ነው ለተማሪዎቹ መልስ ሰጡትና፣ ከዛ ተማሪዎችም በአጭር ጊዜ እንጠብቃለን ብሎ ነው ከከተማ አስተዳዳሪዎቹ የተለያዩት። ማለት በአጋጣሚ የመጣ አይደለም። ሁን ብሎ የሰሩበት የተቀናጀ ጥያቄ ነው። አንዱ የተማሪ አንዱ የምታሰርበት ምክንያት የለም። ዲሞክራሲ ከተባለ ሁሉም አብሮ የሚማር ሁሉም አብሮ ወጥቶ በሰላም ይግባ ነው በሰላም ሀገር ላይ ኮማንድ ፖስት አውጆ ምንም ዜጋው ካላረብት ምክንያት የለም በማለት ነው። የኛው ነገድ የተነገረበው ማለት ነው። ተማሪዎቹ የተደራጁ የታሰበበት እና የተቀናጀ ነው እያልክ ነው። ማን ነው ያሰበበት? ማን ያቀናቸው? እንዴት ነው የተቀናጀው ስልሽ፣ አሁን ይሄ ነገር ማለት ነው። አሁን ብዙ ተማሪዎች አሉ እነ ብልሱማ፣ እነ ብዙ አሁን በእጅ አልያዝኩም ሰማችሁ። እነ አልሳን ፍቃዱ የምባሉ የክላስ ተማሪዎቹ በሙሉ ማለት ነው ንጋ ይሰማዋል ለተማሪ የተቀናጀ ስልሽ እንጠይቅ፣ ለወንድሞቻችን ለክላስሜት ተማሪዎቻችን እንጠይቅ፣ መፍትያቸውን እንጠይቅ። ለምንድነ ተቢያ የታሰሩት በምን ነው ወጥተን እንጠይቃቸው፣ ያሰሩት እነኚህ ስለሆነ ለምንድነው ያሰሩት ብለን እንጠይቅ፣ በማለት ተማሪዎቹ የጠየቁት ማለት ነው። ወጥቶ አሁን የጠራቸው ልጆች የታሰሩ ተማሪዎች ናቸው ማለት ነው። ተማሪዎች ናቸው፣ ተማሪዎች ናቸው። የከተማ ነዋሪዎቹም አሉ ወጣቶች ማለ እነሱ ወጣት የተባለ ነገር በአይን ማየት አይፈልጉም። ወጣ የከተማ ነዋሪዎቹም አሉ የታሰሩት በአምቦ ውስጥ ብቻ በአሁኑ በአሁኑ በመጠቆም ማለስ የድሮ ፖለቲክ ሚኒስትሮችን እና በአሁኑ ብቻ የታሰሩት ነፍስ ናቸው። ተማሪዎችም የከተማ ወጣቶችም አሉ ያለምን ምክንያት ማለት ነው። ለምን ያህል ሰዓት ቆየ ተቃውመው አንድ ሰአት ተኩል ጀምሮ እስከ አራት ሰዓት ነው ተጠናቅቀው። ከዛ ተማሪዎቹ በሰላማዊ መንገድ ነው ጥያቄያቸውን ጠይቀው በአጭር ጊዜ ውስጥ መልስ እንፈልጋለን ብሎ ሙሉ በሰላም መንገድ የተላልቀው ማለት ለጊዜው ከአንድ ሰዓት እስከ አራት ሰዓት መሀል መንገዱ ላይ ተዘግቶ ነበር። እንቅስቃሴ ምን ምን አልነበረም። በዚህ ሁኔታ ነው የተጠናቀቀው ማለት ነው። ማንም መኪና አልተንቀሳቀሰም። ከአንድ ሰዓት ተኩል ሆኖ እስከ አራት ሰዓት ማለት ጥያቄያቸውን በደንብ ተጠይቆ በአንድ ወቅት ሰላማዊ በሆነ መንገድ ማለት ነው። የኦሮሚያ ክልል የኮሚኒኬሽን ጉዳዮችም ሆነ የአምቦ ከተማ አስተዳደር ኃላፊዎችን በጉዳዩ ላይ ምላሽ እንዲሰጡን በስልክ አግኝተን ለማነጋገር ከፍተኛ ጥረት አድርገን ስልኮቻቸው ስለማይነሱ አልተሳካልንም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰቱትን አጠቃላይ ችግሮች ለመፍታት ጊዜ እንደሚያስፈልግ በተለያዩ መድረኮች ላይ ከሕዝብ ጋር ባደረጉት ውይይት ሲናገሩ እየተሰሙ ነው። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ ነው የምናልፈው። የዩናይትድ ስቴትስ መንግሥት የአገሮችን የሰብአዊ መብቶች አያያዝ አስመልክቶ የሚያወጣው ዓመታዊ ሪፖርት ላይ የተጠናቀረው የዕለቱ አብይ ርዕስ ዘገባ ደርሶናል። መስሪያ ቤቱ የኢትዮጵያን የሰብአዊ መብቶች አያያዝ አስመልክቶ ያወጣውን ሪፖርት አሉላ ከበደ እንደሚከተለው አጠናቅሯል። ኢትዮጵያን በሚመለከተው እንንደርደር ኢትዮጵያን የሚመለከተው ያለፈው አመት ሪፖርት የኢትዮጵያ ህዝብ መሰረታዊ የሰብአዊ መብቱን ለመጠቀም የገጠመውን እጅግ የበረታ ፈተና ያሳያል ይላል የውጭ ጉዳይ ሚኒስቴር ይፋ ያደረገውን ይህን የዘንድሮውን የሀገሮች የሰብአዊ መብት አያ አስተንተርሶ የአዲስ አበባው የዩናይት ስቴትስ ኤምባሲ በተለይ የኢትዮጵያን አስመልክቶ ባወጣው ጋዜጣዊ መግለጫው የመጪው የ2018 ዓመተ ምህረት ዓመታዊ ሪፖርት የተለየ ገጽታ ይኖረዋል የሚል ተስፋ ያዘለ ስሜት ለማሳደር በቂ ምክንያት አለ፣ የተሻለ አያያዝ የሚንጸባረቅበትም ሲል የኤምባሲው መግለጫ ያክላል። አሁንም ያልተነሳውን የአስቸኳይ ጊዜ አዋጅ አሳሳቢነት አስመልክቶ ያለውን አቋም ከዚህ ቀደምም መግለጹን ያስታወሰው የኤምባሲው መግለጫ በብዙ ሺ የተቆጠሩ እስረኞች ከስር የተፈቱበት እርምጃና ኢትዮጵያውያን ለመብታቸው ስለሚደረግ ጥበቃና ሁሉን አቀፍ በሆነ የፖለቲካ ምህዳር መሳተፍ የሚያስችላቸውን ለውጥ አስፈላጊነት አስመልክቶ ግልጽና ተስፋ ሰጪ ያላቸውን የጠቅላይ ሚኒስትር አብይ አህመድ ንግግሮች በሚመጣው ዓመት የሚነበበው የ2018ቱ ሪፖርት በአዎንታዊነት ከሚዘግባቸው እርምጃዎች ውስጥ እንደሚሆኑ ከወዲሁ አመላክተዋል። ፊታችንን ወደ 2017ቱ የውጭ ጉዳይ ሚኒስቴር የሰብአዊ መብት አያያዝ ሪፖርት ስንመልስ የኢትዮጵያ መንግስት ሙስናን ፈጽመው አገኘኋቸው ካላቸው በስተቀር የሰብአዊ መብት ጥሰት በፈጸሙ ባለስልጣናት ላይ ምንም አይነት እርምጃ ያለመውሰዱንና እንዲሁም ባለፈው ዓመት ውስጥ በዜጎች ላይ የሰብአዊ መብት በደል በፈጸሙ የጸጥታ ኃይሎች ወይንም ባለስልጣናት ላይ የቀረቡ ክሶች ከቁጥር የማይጻፉ መሆናቸውን ዘግቧል። የዜጎች ሰብአዊ ክብር መረጋገጥ በሚለው ንዑስ ርዕስ ስር በሰፈረው በዘፈቀደ፣ ህገወጥ ወይም በፖለቲካ ሳቢያ የተፈጸሙ ግድያዎች ያላቸውን ይዘረዝራል። መንግስታዊ ያልሆነውን የሰብአዊ መብት ጉባኤ ሰመጉን 16 ዞኖችና 32 ወረዳዎች ያካተተውን የግንቦት 2009 ዓ ምት የኢትዮጵያ የሰብአዊ መብት ሪፖርት ዋቢ አድርጎ በዘረዘረው ከጥቅምት እስከ ግንቦት 2009 ዓ ምት ባለው ጊዜ የጸጥታ ኃይሎች 19 ዜጎችን መግደላቸውን መንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን በሚያዝያ 2009 ባቀረበው ሪፖርት መሰረት ደግሞ በኦሮሚያ በአማራ እና በደቡብ ክልሎች በአመቱ ውስጥ በተካሄዱ ህዝባዊ ተቃውሞዎችና እንቅስቃሴዎች ወቅት በሺዎች የሚቆጠሩ መቁሰላቸውን እና ቁጥራቸው 669 የሚደርሱ ደግሞ መገደላቸውን አውስቷል። ምስራቅና ምዕራብ ሐረርጌና የሱማሌ ክልልን በሚያዋስኑ አካባቢዎች በመቶዎች የተቆጠሩ ሲቪሎች መገደላቸውንም ዘግቧል። በ2009 ዓ ም በወርሃ መስከረም መጨረሻ በተደነገገው መጀመሪያው የአስቸኳይ ጊዜ አዋጅ ልጆችን ጨምሮ በጸጥታ ኃይሎች የተያዙ ዜጎችን ለጊዜው ከሰው እንዳይገናኙ አድርጎ ማቆየቱን የኢትዮጵያ መንግስት፣ አዋጁን ተከትሎም በቁጥጥር ስር ያዋላቸውን ሰዎች ማንነት በህዳር ወር ይፋ አድርጋለሁ ቢልም ቃል እንደ ገባውም ሟልቶ ያለማሳወቁን ሪፖርቱ ዘርዝሯል። በተለያዩ የአገሪቱ ክልሎችና አካባቢዎች የከፍተኛ ትምህርት ተቋማት ቅጥር ግቢዎች ህንጻዎች የማሰልጠኛ ተቋማትንና ወታደራዊ ማሰልጠኛዎችን ሳይቀር ወደ ጊዜያዊ እስር ቤትነት ቀይሯቸው እንደነበርም ሪፖርቱ አመልክቷል። ብልሹ የእስር ቤት አያያዞችንና የገቡበትን ማወቅ ያልቻሏቸውን ዘመዶቻቸውን ጉዳይ አስመልክቶ ቤተሰቦቻቸው ማመልከታቸውንም ሪፖርቱ አክሏል። እስር ቤት ውስጥ የደረሱ የግፍ አያያዞችን አራት መቶ ሰዎች በላይ በማይይዙ የእስር ማቆያዎች ቁጥሩ ሶስት ሺ የሚደርስ ህዝብ በላይ በላዩ እያጨቁ አንዳንዴም ለአቅመ አዳም ያልደረሱ ታዳጊዎችን ከአዋቂዎች ጋር በማሰር የአካላዊ ጉዳት ጭምር በተደጋጋሚ ማድረሳቸውን ዘግቧል። በስብና ላይ ከሚፈጸሙ በደሎች የገቡበት ያለመታወቅ የዜጎች ክቡር ህይወት በከንቱ እስከሚቀጠፍበት የኃይል እርምጃ ድረስ በወሰዱ እርምጃዎችን ጨምሮ ገለልተኛ ዓለም አቀፍ የሰብአዊ መብት መርማሪ ድርጅት እስር ቤቶቹን እንዲጎበኙ ለቀረቡለት ጥያቄዎች የኢትዮጵያ መንግስት ሳይፈቅድ ቀርቷል። ከሰው ልጆች መሠረታዊ መብቶች የንግግር ነፃነትና በነፃ የመሰብሰብ መብቶች ላይ የሚደረጉ ገደቦች በጎሳ ማንነትና በሃይማኖት ላይ የሚቃጡ በደሎች፣ በስብዕና ላይ የሚፈጸሙ ጥቃቶች አሊያም የግለሰቦችን የሰብአዊ ክብር ለማሳነስ ታልመው የሚፈጸሙ በደሎች የሞራል ተቀባይነት የሌላቸው ናቸው የሚለው ሪፖርት በየዕለቱ በዜጎቻቸው ላይ የሰብአዊ መብት ጥሰት የሚፈጽሙ ያላቸውን ሀገሮች ያለመረጋጋት እንዲፈጠር ምክንያት ይሆናሉ ሲል ይከሳል። በተለያዩ አካባቢዎች በተካሄዱ ህዝባዊ ተቃውሞዎች ወቅት ሪፖርቱ ያልተመጣጠነ ባለው የመንግሥት ኃይሎች እርምጃ ቁጥሩ የበዛ ሰው ሕይወት መጥፋቱን፣ በመቶዎች የመቁሰል አደጋ ሲደርስባቸው፣ በብዙ ሺዎች ደግሞ ለስር መብቃታቸውን አመልክቷል። የግለሰቦችን ቤት ያለ ህግ ፈቃድ መበርበር፣ የፖለቲካ መሪዎችንና ጋዜጠኞችን የጥቃት ኢላማ ማድረግ አመታዊው ሪፖርት በሰፊው ከዘረዘረባቸው ውስጥ ናቸው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የኢትዮጵያን የሰብአዊ መብት አያያዝ አስመልክቶ ካወጣው በአጭሩ ጨምቀን ነው ለምሽቱ ያሰማናችሁ። የኤርትራን የሰብአዊ መብት አያያዝ አስመልክቶ ያወጣውንና የዩናይት ስቴትስን የውጭ ጉዳይ ሚኒስቴር ባለሥልጣናት ተጨማሪ አስተያየት እንዲሁም የሁለቱን አገሮች ምላሽ በመጪው ቀናት በማከታተል እናቀርባለን። አድማጮች፣ ወደ መጨረሻው የመጽሔት ዘገባ እናልፋለን። ከንግግርና ቃል ከመግባት ባለፈ በተግባር የተለያዩ እርምጃዎችን እየወሰዱ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ከጎንደርና የባህር ዳር ተወካዮች ጋር ባደረጉት ውይይት ከወልቃይት አማራነት ጥያቄ ጋር በተያያዘ ለተነሱ ጥያቄዎችም መልስ ሰጥተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተከታታይ ቀናት ከጎንደርና ከባህር ዳር ከተማ ነዋሪዎች ተወካዮች ጋር ያደረጉት ውይይት በርከት ያሉ ጥያቄዎች የተነሱበት ነው። ጠቅላይ ሚኒስትሩ የተናገሩትን የገቡትን ቃል ወደ ተግባር እንዲለውጡ ያሳሰቡ ጥያቄዎችም ነበሩ። በባህር ዳሩ ውይይት ላይ አስተያየት የሰጡት የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም አንዱ ናቸው። በእነዚህ በአጭር ጊዜ የሹመት ዳር እስከ ዳር ካህንኝና ወጥማን ያውቃል ቢባል ቀሏጭ እንዲሉ እንደ ካህንነቴ ብዙ ስለምሰማ ተደናቂነትን አትርፈዋል። በዚህ እግዚአብሔር እናመሰግነው። አደራ የምለው ክቡርነት ወትን መናገር ቀላል፣ ማድረግ ግን ከባድ። ማውራት ይቻላል በአንድ ቀን ሀገርን መገንባት ማልማት ይቻላል፣ በወሬ ደረጃ መስራት ግን ፈታኝ ነው። ፈታኝ የሚያደርገው ውስብስብ እየሆነ በተለያየ መልኩ የሚቀርበው ጣጣ ነው። ስለዚህ ይህንን ችግር ለመናድ ይህንን ችግር ለማስወገድ እጅግ በተዋቡ አረፍተ ነገሮች የሚወረውሯቸው የሚያስተላልፏቸው ቃላቶች እንደው ዘወትር እንደ መስታወት ልበል እንደ ግል ማስታወሻ ከፊትዎት ላይ ሰፍረው ምን ተናግሬ ነበረ የቱን ሰራሁት የትኛው ይቀረኛል የሚል የዘወትር ተግባር እንዲኖረዎት በቤተ ክርስቲያን ስም በታላቅ ትህትና እገልጽልዎታለሁ ምክንያቱም ይህንን ዕድል ያገኘሁት ዛሬ ስለሆነ ነገ ብቻዋን ስለማላገኘዎት አሁኑኑ ልናገር ብዬ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ አስተያየትና ጥያቄ የሰጡት ምላሽ እርሳቸውንና መንግስታቸውን አስመልክቶ በተለያየ አቅጣጫ እየተባለ ያለውን እንደሚረዱ ያመለከቱበት ነው። በአዲስ አበባው ሚሊኒየም አዳራሽ ንግግር ባደረጉበት ወቅት ሕብረተሰቡ በእርሳቸው አስተዳደር ላይ ተስፋ መሰነቁን እንደሚያውቁ ጠቁመው ነበር። በባህር ዳሩ ስብሰባ ላይ ለተገኙት የኚህ የሃይማኖት መሪና የሌሎችም ተሳታፊዎች ጥያቄ ምላሽ የሰጡት ደግሞ ንግግሮቻቸው ገና ወደ ተግባር እንዳልተቀየሩ የሚያስቡ ወገኖች መኖራቸውን ጠንቅቀው እንደሚያውቁ በመግለጽና ያ ትክክል አለመሆኑን በማብራራት ነው። ለእናንተ አታመልሰው እንደዛ ስላሉ በመንገድ እንዲሰሙ። ይህ መንግስት ንግግር አሳምሮ ወይ አሳምሮ ተግባር የለውም ብሎ የሚያስቡ አትሳሳቱ። ጠዋት የምንናገረው ማታ እየጻፍን ጠዋት ደግሞ በጣም ብዙ ተግባር እየፈጸመ ነው። ለምሳሌ ለአባ መልስ እንዲሆን የሃይማኖት መሪዎች ከአስራባባቸው ለዘመና ስጥጮ የነበሩትን ፈተናል ተግባር ነው። ተግባር ነው። ቁጭ ብሎ በቲቪ የሚሰማው ቀላል ተግባር ነው። እንዴት መጣ? ይሰሩት ያቁታል። ልማት ድርጊቶች አካባቢ ችግር አለ ምናምን አለ ሲባል ከርሞ ለማስተካከል የተወሰደው እርምጃ ተግባር ነው። ተግባር እንዴት አይነት መራራ ተግባር ያለበት ያቦታል። እና እንደው ዝም ብሎ የመጣውን ሁሉ እያራከስን የመጣው የተደረገው ሁሉ እያወዳደቅን ለመሄድ የምናስብ ከሆነ ያው በየተራ ቅድም አባ እንዳሉት ኦርቶዶክስን ማራከስ ወይም ማዋደቅ፣ ስርን መርሳት መሰረትን መርሳት እንዳሉት እኔ ግዱን ሳባክስ እሱ እኔን ሲያባክስ ረክሰብ እንቀላለን እንጂ የሚከብር የለም እዛ ውስጥ የሚከብር የለም። ሲሆን ሲሆን መደጋገፍ ያስፈልጋል። እና ሁሉም ነገር ደግሞ እየወጣንለው ዛሬ ይሄን ያደረግን ዛሬ ይሄን ያደረግን ድንል ማታስቡ ልማሉም የለም ጊዜ ይፈልጋል። እሱ አቅም በፈቀደ መጠን ባለን ጊዜ ሁሉ የኢትዮጵያውያንን ፍላጎት በልማትም በሰላምም በዲሞክራሲ ለማምጣት እንደምንተጋግን ከቻላችሁ እመኑ። የተለያዩ የሕብረተሰብ ክፍሎችና በተለያዩ ጎራዎች የተሰለፉ ኢትዮጵያውያን አዲሱ ጠቅላይ ሚኒስትር ለውጥ እንደሚያመጡ ያደረባቸውን ተስፋ በተለያየ መንገድ እየገለጹ ይገኛሉ። ይህ ደግሞ እያንዳንዱ እንቅስቃሴያቸው በትኩረት እንዲጤን፣ እርሳቸው አገሪቱን መምራት ከጀመሩ በኋላ ያጋጠሙ ችግሮች ሳይቀሩ በቅርበት እንዲቆጠሩ ምክንያት ሆኗል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት አዲሱ ጠቅላይ ሚኒስትር ከመጡ በኋላ የተገደሉና የታሰሩ ሰዎችን ቁጥር መመዝገብ የጀመሩም አልጠፉም። ይህ አስቸኳይ ጊዜ አዋጁ ግን ነገም ተነጎዳ ጠቅላይ ሚኒስትሩና ህዝቡን ሊያጋጩ የሚችል ጉዳይ ነው። አንዳንድ የሶሻል ሚዲያዎች እኮ መቁጠር ጀምሯል። አዲሱ ጠቅላይ ሚኒስትር ስልጣን ከያዘ በኋላ ስንት ሰው ሞተ፣ አንድ፣ ሁለት፣ ሶስት እያሉ መቁጠር ጀምሯል። በተለይ ሀረር ላይ ለምሳሌ ሶስት ወታደሮች አንድ እርጉዝ ሴት መግደላቸው፣ ትናንትም ከሀረር የመጡ ሰዎችን አጋጥሞኝ ነበር። ይዘገንናል፣ እንደዛ ሲደረግ ማለት ነው። ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚሰጧቸው አስተያየቶችም በዚያው መጠን በቅርበት እየተጤኑ ይመስላል። የወልቃይትን ጉዳይ አስመልክቶ በቅርቡ መቀሌ ላይ ሰጡት የተባለው አስተያየት ከፍተኛ ትኩረት መሳቡና ቅሬታን ማስከተሉ የዚህ ማሳያ ሊሆን ይችላል። በጎንደሩ ጎሃ ሆቴል ከከተማ ነዋሪዎች ጋር በነበራቸው ውይይት ይህንን ቅሬታ ለጠቅላይ ሚኒስትሩ ከገለጹት አንዱ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል አቶ አታላይ ዛፌ ናቸው። ክቡር ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ሂደው የሰጡት ሀሳብ መዘርዘር አልፈልግም። ህሊናው ያውቀዋል፣ አእምሮ ያውቀዋል፣ ያዳምጦ ህዝባችንና ዓለም ያውቀዋል። ለዚህ ምላሽ እሶ ይሰጡበታል። ግን በጣም አዝነናል፣ በጣም ተጎድተናል፣ አልቅሰናል። ወንድ ልጅ ተንበርክኮ ያለቀሰበት ዘመን ቢባል አሁን ነው። ጠቅላይ ሚኒስትር አብይ አህመድ ለዚህ ጥያቄ ምላሽ የሰጡትም የጎንደር ህዝብ እንዳኮረፈኝ ተነግሮኛል በማለት ጭምር ነው። ስለዚህ የወልቃይትን ጉዳይ ማየት ያለብን ኮሚቴውም እንዳይሰጋ፣ ህዝቡም እንዳይሰጋ ለአማራ ህዝብ የተለየ ጥያቄ መሆን የለበትም ሕገ መንግስቱ እንደዚህ አይነት ጥያቄዎች ለማስተናገድ በቂ አቅም ስላለው በህግ አግባብ የሚታይና የሚመለስ እንደሆነ አስባችሁ ሁሉም ነገር በሰላማዊ መንገድ በንግግር ሊፈታ እንደሚችል አምናችሁ በሰላም መንፈስ መነጋገር አለብን። ትግራይ ላይ ሄደህ ወልቃይት ስላልክ ጎንደር ህዝብ አኩርፏል ብትል ይቀየማል ብለው ነበር። እንኳን መቀየም ይቁነጥጠኛል እንጂ፣ ጎንደር ህዝብ ይቀየማል ብዬ አልቀርም ብዬ ነው የመጣሁት። ጠቅላይ ሚኒስትሩ ለጎንደር ከተማ ነዋሪዎች የሰጡትን ምላሽ በቴሌቪዥን የተከታተሉ አንዳንድ የባህር ዳር ከተማ ነዋሪዎች ደግሞ ምላሹ እንደገና እንዲጤን አሳስበዋል። የወልቃይት ማንነት ጉዳይ እንደ በሕግ አግባብ ይፈታል ሲሉ ትናንትና በቲቪ የተከታተልኩት አለ። ጎንደር ላይም ተጠይቆ ጥያቄው ተነስቶ ይሄ ለብዙ ኢትዮጵያዊ ሕዝብ አማራ ክልል ሕዝብ የተዋጠለት አይመስለኝም እንደኔ ክቡር ጠቅላይ ሚኒስትር ሊያሰምሩበት ይገባል። በዚሁ በአማራ ክልል ያለውን የማንነት ጥያቄ ከወልቃይትም ሰፋ አድርገው ያብራሩ ነበሩ። በዚህ ሀያ አምስት ዓመት ውስጥ በ1983 ይሄ ህዝብ ወካይ በማጣቱ የአማራ ህዝብ የሚወክል ባለመሉ በ1984 በነበረው የክልል አከላለስ ስነ ስርዓት በገፍና ይህ ህገ መንግስታዊ በሆነ መንገድ በኃይል የአማራ ታሪካዊ ርስቶችና ለመሬቶች እንዲነጠቁ ተደርገዋል። መውሰድ እንችላለን። ወልቃይት ሁመራ፣ ጠገዴ፣ ጠለምት በሁሉ ክፍለ ሀገር ውስጥ የነበሩ ሰፊ ለም መሬቶች የራያና ያዘጎ የኮረም መሬቶች ጥንታዊና ታሪካዊ የአማራ ግዛቤት ናቸው። ታሪክ ማንበብ፣ ታሪክ ማገላበጥ እንችላለን። ስለዚህ አሁንም ይህ ህዝብ እንደ ህዝብ ይቀጥል ከተባለ፣ ይች ሀገር እንደ ሀገር ትቀጥል ከተባለች የአማራ ህዝብ ማንነቱ መከበር አለበት። የአማራ ታሪካዊ መሬቶች ወደ ህጉ መመለስ አለበት። ከዚህ በመቀጠል የማነሰው አማራንን በማለታቸው ብቻ ፍትህ በመጠየቃቸው ብቻ ዲሞክራሲ በመጠየቃቸው ብቻ አማራ ስለሆኑ ብቻ ወንጀለኛ ሆኖ በየሀገሪቱ እስር ቤት በጎንደር፣ በባህር ዳር፣ በብር ሸለቆ፣ በሸዋሮቢት በቃሊቲ የሚገኙ ምርጥ የአማራ ልጆች በአስቸኳይ መለቀት አለባቸው። በተለይ ከውልቃይት ጋር በተያያዘ በተነሳው ጥያቄ ላይ አስተያየት የሰጡት ጠቅላይ ሚኒስትሩ ምላሽ የሚያገኘው በህግና በህገ መንግስቱ መሰረት ነው ብለዋል። ሕገ መንግስቱ በቂ መስፈርት አስቀምጧል። አሁንም በሕግና በሕግ ብቻ ይመለሳል። እንደው በየሄድንበት እያወጅ የምንከለክለው የምንሰጠው ተደርጎ ባይወሰድ፣ ሕግ አለ፣ ስርዓት አለ። ሕግ እንዳይጣስ፣ ሰዎች እንዳይጎሳቆሉ፣ ፍላጎቶቻቸውን በረብሽ ደም በመቃባት ሳይሆን በሰላማዊ መንገድ እንዲያነሱ፣ መንግስትም ተፈሰቶ እንዲያደምጣቸው በልክ ምላሽ እንዲያገኙ የሚል ምክር ጠቃሚ ምክር። ከዛ የዘለለው ግን በአንድ ጀንበር እንደሚሆን ባይታሰብ። ትናንት ጎንደር ነው መመልሱ ማለት ነው። ስላነሳችሁ ጋር ማለፍ ነው እንጂ መመለስ አልነበረብኝ። መልሱ የትኛውም ሰው ይሆን ኦሮሚያ ያለው አማራ የሚሆን ትግራይ ያለው አማራ የሚሆን ሶማሌ ክልል በጣም ብዙ አማሮች አሉ፣ ነገራችን ላይ እዛም ያሉ አማሮች ሆኑ እዚህም ያሉ ኦሮሞዎች እንደሆኑ አብረው ነው ሲችሉ፣ አብረው እንዲችሉ አይወርልንም ደግሞ ማንነት አለን ካሉ ጥያቄያቸውን በህግ አግባብ እየጠየቁ ምላሽ እንዲያገኙ የእናንተ ሀሳብና ምክር መሆን ያለበት ህጉ በተጻፈው ልክ የሰዎችን ፍላጎትና ጥያቄ እንዲያስተናግድ ክትትል ይደረግበት። ልማት ያለባችሁ በዛ አግባብ ካልሄድ ብዙ ጥያቄ ነው። የጎንደርና የባህር ዳር ከተማ ነዋሪዎች ተወካዮች ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በተለይ ከልማትና ከመልካም አስተዳደር ጋር የተያያዙትን ጨምሮ ሌሎች በርካታ ጥያቄዎችን አንስተዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻዎች አንዷ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መዲና ሐዋሳ መሆኗን ምንጮች ለአሜሪካ ድምፅ ገልጸዋል። ይህ የደቡብ ኢትዮጵያ ጉብኝት ታዲያ የንጹሐን ሕይወት በጠፋበትና በሺዎች በተፈናቀሉበት ግጭት ማግስት የሚካሄድ ነው። በደቡቡ ጌዴኦ ዞንና በኦሮሚያው ምዕራብ ጉጂ ዞን መካከል የተፈጠረው ግጭት መቋጫ አላገኘም። እናም ነገ ለቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በብሔራዊ ቤተ መንግስት በሚካሄደው የምስጋናና የሽኝት ስነ ስርዓት ላይ የሚገኙት ዶክተር አብይ አህመድ ለሌላ ወሳኝ ጉዞ ዝግጅት የሚጀምሩት ወዲያውኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለውኝ፣ እስክንድር ለዘገባው። አሁን ከምሽቱ ሶስት ሰዓት ከአርባ ሶስት ደቂቃ ነው። አዲስ አበባ ላይ በራዲዮ ሞገድ አስራ ዘጠኝና ሀያ አምስት ሜትር ባንድ በሳተላይት ናይልሳት፣ በዌብሳይት አምሃሪክ ዶት ቪኦኤኒውስ ቪኦኤ ኒውስ ዶት ኮም፣ በማኅበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ታገኝማላችሁ። ወደ ተከታዩ የምሽቱ ዘገባ እናልፋለን። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዩናይትድ ስቴትስ የሦስት ቀናት ሙሉ መንግሥታዊ ጉብኝት ለማድረግ ዛሬ ዋሽንግተን ዲሲ ከአንድ ሰዓት በፊት ደርሰዋል። ማክሮን አሜሪካ ውስጥ በሚቆዩባቸው ቀናት የዩናይትድ ስቴትስ ወታደሮች ከእስላማዊ መንግሥት ቡድን ሽንፈት በኋላም ቢሆን ሶሪያ ውስጥ እንዲሰነባብቱ ፕሬዚደንት ትራምፕን ለማሳመንና የአውሮፓ ኅብረትን ከአሉሚኒየም እና ከኅብረት ታሪፋቸው ውጭ እንዲያደርጉም ለመማለድ እንደሚጥሩ ተገልጿል። ሚስተር ማክሮን ከአሜሪካ አቻቸው ጋር የሚያደርጓቸው ንግግሮች ፍሬ ያስገኙ ይሆን የብዙዎች ጥያቄ ነው። ሊሳ ብራያንት ከፓሪስ ያጠናቀረችው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል። መስዮ ማክሮን ሚስተር ትራምፕን ሊያነጋግሩ ወደ ዋሽንግተን የሚበሩት አትላንቲክ አቋራጩ ውጥረት በርከት ባሉ ጉዳዮች ላይ በከረረበትና ግለቱ ባየለበት ወቅት ቢሆንም ይህ ጉዞ ግን ሁለቱ መሪዎች ለብዙዎች በማይታመን ሁኔታ ግንኙነቶቻቸውን ጠበቅበቅ ስለማድረጋቸው ዋቢ እንደቆመ እየተነገረ ነው። ማክሮን የትራምፕ እንግዳ የሚሆኑት ከነሙሉ አጀብና ቦርሳ ሙሉ ጉዳዮቻቸው ነው። ለሦስት ቀናት በኦፊሴል አሜሪካ ይቆያሉ። ፈረንሳይ የዛሬ 229 ዓመት በታዋቂው አብዮቷ ዘመን ባስቲ ግንብ የተወረረበትና የተያያዘበትን ብሔራዊ ክብረ በዓሏን ላፌት ናሲዮናልን ባለፈው ሐምሌ ስታከብር ዶናልድ ትራምፕ ከአውሮፓውያኑ የአሜሪካ ወዳጆች ጋር ሊታደሙ ፓሪስ የተገኙ ጊዜ ኢማኑኤል ማክሮን ልዩ መስተንግዶ አድርገውላቸው ነበረ። ርችቱ ነሽ፣ መድፉ ነሽ፣ ወታደራዊ ማርሽና ሰልፉ ነሽ፣ መንግሥታዊ እራቱ ነሽ፣ ምኑ ቅጡ እንዲሉ ምኑ ቀረ። በዓሉ ሎካቶግዝ ዡዬ ሐምሌ ሰባት በኢትዮጵያ ጊዜ መስፈሪያ ሲመነዘር ማለት ነው። የሚገባው ክብር ሁሉ ለሚስተር ትራምፕም ተደርጓል። አሁን የዚያ የቀይ ምንጣፍ አቀባበል ባለ ሳምንት የአሜሪካው መሪ ናቸው። በእርግጥ ያኔ ፓሪስ ላይ ራት የተበላው እጅግ ድንቅ በተባለ ቱሬፌል ታላቁ አይፍል ማማ ዘንድ በሚገኝ የተቀናጣ ሆቴል ነበር። ሚስተር ትራምፕ ደግሞ ለአሜሪካ በባለ እጅግ ብዙ እሴቱ ዋጋ የለሽ እንዲሉም እጅግ ታሪካዊ በሆነ ስፍራ ነው ለማክሮን ግብር ሊጥሉ እያስደገሱ ያሉት የዩናይትድ ስቴትስ ኦፍ አሜሪካ ፈጣሪ አባት ፋደር ኦፍ ዘ ኔሽን ተብለው የሚታወቁት የመጀመሪያው ፕሬዚደንቷ የጆርጅ ዋሽንግተን መኖሪያ ቤት ገናናው ማውንት ቨርነን ለመስዮ ማክሮን መድፍ ይተኮስላቸዋል። ሀያ አንድ ጊዜ ተወካዮች ምክር ቤቱም ተገኝተው ለሕዝብ እንደራሴዎቹ ዲስኩር ይሰጣሉ። ይህ ሁሉ ታዲያ የመስተንግዶ ሽብርቅርቅና ሽር ጉድ ነው እንጂ ጠጠር ያሉ ቁም ነገሮች እሰጥ አገባና የእውነት እውነቱን እንነጋገር መራራ ምልልሶች አይቀሬ እንደሆኑም እየተሰማ ነው። ይህንን እንግዳም ተቀባይም ያውቁታል። ሚስተር ትራምፕ ባለፈው ዓመት ወደ ፓሪስ የመጡ ጊዜ ነገሩ የግንኙነቶቹ መጀመር ፈንጠዝያ ነበር። አሁን ሥራ መሥራት አለባቸው። ያ ሥራ ደግሞ እጅግ ከባድና አስቸጋሪ ነው የሚሆነው። ፊሊፕ ሞጎር ደፈርገስ የፈረንሳይ ዲፕሎማት ነበሩ። የአውሮፓ ጉዳዮች አዋቂም ናቸው። ኢራን፣ ንግድ፣ ኢየሩሳሌም፣ የአየር ንብረት ለውጥ ፕሬዚደንት ትራምፕና ፕሬዚደንት ማክሮን ዐይን ለዐይን ብረት ለብረቱ የማይተያዩባቸው ጉዳዮች ዝርዝር እንዲህ አጭር አይመስልም። ባለፈው ታኅሳስ ፓሪስ ፕላኔት ሳሚት የተባለውን የአየር ንብረት ለውጥ ላይ የተነጋገረ የዓለም መሪዎች ጉባኤ የምድር ስብሰባን ያስተናገደች ጊዜ ፕሬዝደንት ትራምፕ አልተጋበዙም ነበር። ሀገራቸው ከፓሪሱ የአየር ንብረት ውል እንድትወጣ መወሰናቸው ብዙዎችን አስከፍቷል፣ ብዙዎችን አስኮርፏል። በቀጥታም በአሽሙሩም ትራምፕ ላይ የቁጣ ውርጅብኝ ካዘነቡባቸው መሪዎችና የተፈጥሮ አካባቢ ደህንነት ተሟጋቾች መሃል ማክሮን ስለመገኘታቸው እማኛ አይቆጠርም። ዛሬ ግን ትራምፕ ወደ አውሮፓ ፊታቸውን ዞር አድርገው ማንን ልጣራ ያሉ እንደሆነ የሚጀምሩት ያለ ጥርጥር ከኢማኑኤል ማክሮን ነው። ማክሮን እኮ የፕሬዝደንት ትራምፕን ሐሳብና እስትንፋስ ለሌላ የአውሮፓ መሪዎች በሚገባቸው ቋንቋ በሚገቧቸው ምልክቶች ሊያስተረጉሙላቸው የሚችሉ ሰው ስማ በለው ናቸው። በዚያ ላይ ደግሞ ለአውሮፓ ጉዳዮችም ግንባራቸውን ሰጥተው የሚሰለፉ የጀርመን ማርሻል ፈንድ የሚባለው በሰሜን አሜሪካና በአውሮፓ መካከል መተባበርን ለማጠናከር የሚሠራው ወገናዊ ያልሆኑ የሐሳብ አብላዮች ጠቢባን አሜሪካዊ የሕዝብ ፖሊሲ ቡድን የፓሪስ ቢሮ ዳይሬክተር አሌክዛንድራ ዴሁብ ሺፈር፣ ሌሎችም የእርሳቸው ቢጤ ባልደረቦቻቸውና ተንታኞችም እያሰቡበት ያሉት ጉዳይ አለ። የዋሽንግተን ጉዞ እንዲህ ዐይነቱ ሁሉን ያቻቻለ የሲሶ ሚዛን ስለ ዋና መፈተሻ ነው የሚሆነው ከዋሽንግተን ጋር በተለይ ደግሞ ከትራምፕ ጋር አብዝተው የቆሙ ካስመሰለባቸው በተለይ ደግሞ የፈረንሳይና የአውሮፓ ጥቅሞችና ፍላጎቶች ትራምፕ ሊወስዷቸው በሚችሉ ውሳኔዎች ምክንያት አደጋ ላይ የሚወድቁ ከሆነ እቤታቸው ፈረንሳይ ውስጥ ብዙ ችግሮች ይጠብቋቸዋል። ፈረንሳይ እስከ ዛሬ ከነበሯት ፕሬዝደንቶች ሁሉ እጅግ ወጣቱና አሜሪካ ከነበሯት ፕሬዝደንቶች ሁሉ እጅግ አዛውንቱ የሚፈጥሩት ኅብረት ለአንዳንዶች የሚደንቅ የማይመስልም ነገር ሆኗል። ማክሮን በዘርፈ ብዙና ወገነ ብዙ ተቋማትና ትብብሮች የሚያምኑ መሪ ናቸው። ትራምፕ የሚሉት አሜሪካ ትቅደም ነው። ማክሮን አብዝተው ሠራተኛ፣ የሥራ ሱሰኛ ናቸው። ትራምፕ አብዝተው ትዊተኛ የትዊት ሱሰኛ ናቸው ይሏቸዋል። ስለ ሁለቱም በንጽጽር ሲናገሩ አሌክዛንድራ ዴሁፕ ሼፌር የሚያዩት ደግሞ ሌላ ጥግ አለ። ፈረንሳይና ዩናይትድ ስቴትስ የሚያቆራኟቸው ደግሞም ጀርመንና እንግሊዝ ለዋሽንግተን ሊሸጡ የማይችሉት ነገር ወታደራዊ ትብብር የሚባለው ነው። ይህ የጀነራል ለጀነራል ግንኙነት ጉዳይ ነው። እንዲህ አይነቱ ትብብር በአፍሪካው ሳህል አውራጃ ውስጥ ከጽንፈኛ ቡድኖች ጋር በተደረጉ ፍልሚያዎች ታይቷል። የኬሚካል ጦር መሳሪያ ምርምር ማምረቻና ማከማቻ የነበሩ የተባሉ የሶሪያ ተቋማት ባለፈው ሳምንት የተደበደቡ ጊዜ ታይቷል። ትራምፕ ወታደሮቻቸውን ከሶሪያ እንደሚያወጡ ሲናገሩ ማክሮን ሶሪያ ውስጥ ዘላቂ የፖለቲካ መፍትሔ በሚገኝበት ሁኔታ ላይ ጊዜ ጥሪትና ሐሳብ ለማፍሰስ ዝግጁ ናቸው። ፈረንሣይና ሌላዪቱም አውሮፓ የበረቱ ስጋቶችን የሚያሳዩባቸው መስኮች አሉ። ዋሽንግተን እኮ አንዳንድ የአውሮፓ ሀገሮችን ከአዳዲስ ታሪፎቿ ውጪ ለማድረግ ከያዘችው አቋሟ ልታፈነግጥ ትችላለች። ከኢራን የኒክሌር ውልም ሰጥቶ ወጣ ይሆናል። የኢራንን የኒኩሌር ስምምነት ምን እናድርገው በሚል ጉዳይ ላይ በሚስተር ማክሮንና በሚስተር ትራምፕ መካከል ዛሬ ያለው አለመስማማት በውኑ ግዙፍ ነው? ኢራንን በተመለከተ ሁለቱ መሪዎች ልዩነቶቻቸውን እያጠበቡ ነው የሚል እምነት ያላቸው አሉ። በሌሎች ቁልፍ ጉዳዮች ላይም እንዲሁ ሊቀራረቡ ይችላሉ ይላሉ። እንግዲህ ነገር እንዲህ ካማረና አምሮበትም ከተፈጸመ ሁለቱም ሰዎች ልክ ባለፈው ሐምሌ ከባስቲ ቀን ማግስት እንደሆነው ሁሉ የፊታችን ረቡዕ ማታ ወይም ሐሙስ ማለዳ ላይ በፈገግታና በፍቅር ተጨባብጠውና ተቃቅፈው ሊሸኛኙ ይችላሉ። አድማጮች፣ ዝግጅታችን ይቀጥላል። አፍሪቃ ነክ ርዕሶች። አድዋ ከተማ ላይ ሊገነባ ስለታቀደው ፓን አፍሪካን ዩኒቨርስቲ ጉዳይ ለመነጋገር የተዘጋጀ የሁለት ቀናት ዓለም አቀፍ ጉባኤ ዛሬ በአድዋ ከተማ ተጀምሯል። ዩኒቨርስቲው ተገንብቶ ሥራ ሲጀምር የድረ ምሩቅ ተማሪዎችን የሚያቅፍ ሲሆን ከመላ አፍሪካና ስለ አፍሪካ ጉዳይ ጥናት የሚያደርጉ ከማንኛውም የዓለም ክፍል የሚሄዱ ተማሪዎችንና ተመራማሪዎችን ያስተናግዳል። ከኢትዮጵያ የሚቀበለው ተማሪዎች ሰላሳ ከመቶ ሲሆኑ ሰባ ከመቶዎቹ ከሌሎች አፍሪቃ ሀገሮች የሚሄዱ እንደሚሆኑ ከዩኒቨርስቲው ግንባታ አንቀሳቃሽ ኮሚቴ ዋና አባላት አንዱ የሆኑት ዶክተር አየለ በከሬ ገልጸዋል። ዶክተር አየለ በከሬን ያነጋገረቻቸው የአፍሪቃ ነክርሶች አዘጋጅና አቅራቢ አዳነች ፍስሀዬ ናት። ጉባኤው ዛሬና ነገ እንዲደረግ የተወሰነበት ምክንያት አንደኛ፣ ባለፈው ቅዳሜና እሁድ በተካሄደው የጣና ፎረም ስብሰባ ሲሳተፉ የቆዩት አፍሪካውያን ስለ ፓን አፍሪካን ዩኒቨርሲቲ ጉዳይ በሚካሄደው ጉባኤ ለመሳተፍ እንዲያመቻቸው ነው ብለዋል ዶክተር አየለ በከሬ። አንደኛ ይሄ የዓለም አቀፍ ጉባኤ ሰኞና ማክሰኞ ወይም ደግሞ በፈረንጆቹ አቆጣጠር ሚያዝያ ሀያ ሶስት እና ሀያ አራት እንዲሆን የተደረገው ከሱ በፊት የጣና ፎረም የሚባል አለ። በተለይ በምስራቅ አፍሪካና በአፍሪካ ቀንድ የሚገኙ መሪዎች እና ተመራማሪዎች፣ ምሁራኖች የሚገኙበት በየዓመቱ የሚደረግ ስብሰባ አለ። ከዛ ስብሰባ ወደዚህ እንዲመጡ ያመቻል በሚል መንፈስ ነው ይህንን ጉባኤ በዚህ ጊዜ ያደረግነው። ሰኞና ማክሰኛ አይደል? የነሱ ቅዳሜና እሁድ ይሆንማ። ከዛ ወደኛ ይመጣሉ ማለት ነው። ሁለት የህንፃ ኩባንያዎች ከዚህ ቀደም ለአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ያቀረቡት ንድፍ በዚህ ጉባኤ እንደሚጠናም ዶክተር አየለ ገልጸዋል። ይህ ዩኒቨርሲቲ የተለየ ዩኒቨርሲቲ ስለሆነና የአፍሪካውያንን ባህል በተለይ የስነ ህንፃ ባህል የሚያንጸባርቅ ስለሆነ ሁለት ፈርሞች የህንፃውን ንድፎች ሰርተዋል። ቅድም እንደጠቀስኩት መቶ ሀምሳ ሄክታር መሬት የትግራይ ክልል መንግስት ሰጥቶናል። የከተማውን ማስተዳደር አብሮ ከተውናል እና በዛ ላይ የሚሰሩትን የቤቶች ወይም መታሰቢያዎች አንደኛ ከአድዋ ድል ታሪክ ጋራ፣ ሁለተኛ ከአፍሪካውያን የትግል ታሪክ የነጻነት ታሪክ ጋራ የተያያዙ ንድፎች ያቀርባል ማለት ነው። የዓለም አቀፍ ጉባኤው ዋና ዓላማ የፓን አፍሪካን ዩኒቨርሲቲ በዓለም ደረጃ እንዲታወቅ ለማድረግ መሆኑም ዶክተር አየለ አስረድተዋል። የዚህ የዓለም አቀፉ ጉባኤ ዋና ዓላማ ምንድን ነው? በአለም ላይ ይሄ ዩኒቨርሲቲ እንዲታወቅ ማድረግ የዩኒቨርሲቲውን ዓላማ ደግሞ እንዲታወቅ ከማድረግም በላይ በተለያዩ አሁንም ደስ የሚለው ምንድን ነው? ባለፉት ሁለት አመታት ውስጥ ያየ ነው። ሰዎች ኦልሬዲ የመጽሐፍ የማስረጃ የተለያዩ ነገሮች ለዩኒቨርሲቲ ይጠቅማሉ ብሎ ያ የሚያስቡትን መስጠት ጀምረዋል እና በቃ ይሄ ጉባኤ እንግዲህ የመጨረሻ ጉባኤ ነው የሚሆነው ከእንግዲህ ወዲህ ወደ ስራ እንገባለን ማለት ነው። ወደ ግንባታ እንገባለን፣ ወደ ትምህርት ማስጀመር እንገባለን ማለት ነው። እና ይሄ እንግዲህ የመጨረሻው ለአለም ማሳወቂያ ማስረጃ የሚሆን ስብሰባ ነው ማለት ነው። በፓን አፍሪካን ዩኒቨርሲቲ ከሚማሩት ተማሪዎች መካከል ሰባ ከመቶ የሚሆኑት ከሌላ የአፍሪካ ሀገራት የሚመጡ መሆናቸውን ዶክተር አየለ አውስተዋል። ሰባ ከመቶ ተማሪዎች ደግሞ የሚመጡት ከመላው አፍሪካ አለም በአፍሪካ ጉዳይ ላይ እናተኩራለን የሚሉ ማንኛውም ተማሪ ከመላው ዓለም መጥቶ ሊማርበት የሚችል ነው። ከኢትዮጵያ ሰላሳ ከመቶ ብቻ ነው የምንቀበለው እና ልክ እንዳሰብነው ተሳክቶ ቋሚ የሆነ የእውቀት ማምረቻ እንደሚሆን ሙሉ እምነታችን እና ፍላጎታችን ነው። የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ በመጪ ክረምት እንደሚጀምር ዶክተር አየለ በከሬ ጠቁመዋል። ካለፉት ሁለት አመታት ወዲህ አድዋ ፓን አፍሪካን ዩኒቨርሲቲን ለመመስረት ሲደረግ በቆየው እንቅስቃሴ ስለተከናወኑት ተግባሮች ዶክተር አየለ በከሬ ዘርዝረዋል በእነዚህ ሁለት ዓመታት ሁለት ብሔራዊ ጉባኤ ትናንሽ ደግሞ ጉባኤዎች በተለይ ያድዋ ቢያንስ ቢያንስ ሶስት አራት ትናንሽ ጉባኤዎችን እንዲያካሄድም ይህ የሚከፈተው ዩኒቨርሲቲ ዓላማው መልእክቱ ራዕዩ እነዛን በሚያጠቃልል በተቻለን መጠን ህዝቡ እንዲረዳ ከስብሰባም አልፎ በተለያዩ የመገናኛ መስመሮች ይህንን ዩኒቨርሲቲ ለምን እንዳስፈለገ ለምን አድዋ ላይ መመስረት እንዳለበት ስንቀሰቅስ ቆይተናል። በብሔራዊ ደረጃ እዛ ቦታ ላይ እንዲህ አይነት ዩኒቨርሲቲ ወይም ደግሞ ተቋም መመስረቱ በብሔራዊ አንድነት ግንባታ ላይ ለሚደረገው በተለይ በአሁኑ ጊዜ ያለው መንፈስ እሱ ስለሆነ ያንን የሚረዳ ስለሆነ በብሔራዊ ደረጃም ብናየው በሀገር አቀፍ ደረጃም ስናየው በአፍሪካ ሀኩር ደረጃም ስናየው እጅግ በጣም ድጋፍ ያለው ሀሳብና እንቅስቃሴ ነው። ዶክተር አየለ በከሬ እንቅስቃሴው ስላስገኘው ውጤትም ገልጸዋል። ብዙ እንቅስቃሴዎች ተደርገዋል። ውጤታማም የሆኑ ናቸው እና ከእነዚህ ውስጥ ዋና ዋናዎቹን ልጠቅስ እወዳለሁ። አንደኛ የአድዋ ከተማ አስተዳደርና ትግራይ ክልል ለኮንፈረንሱ ለዩኒቨርሲቲው የሚሆን መቶ ሀምሳ ሄክታር መቶ ሀምሳ ሄክታር መሬት ሰጥተውናል እና ይህ መሬት ከሰባ ፐርሰንቱ በላይ ምንም ነገር የሌለበት ሲሆን ሰላሳ ፐርሰንቱ ደግሞ ሰዎች ሰፍረውበታል አንዳንድ ገበሬዎችም ደግሞ አሉ እና ለእነሱ በመጀመሪያ እንግዲህ ካሳ ከፍለን ከቦታው እንዲለቁ ይደረጋል እና አላማችን በስምምነትና ሁሉም በሚያስማማ ለሁሉም አሸናፊ የሆነ ድርድር እናደርጋለን ብለን ተስፋ እናደርጋለን። ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ እኔ የምድሉ ስላትሰኝ እጅግ በጣም አመሰግናለሁ። እኔ ማዳነችን አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቋል። ጥቂት ደቂቃዎች ናቸው የሚቀሩን፣ ጥቂት ይቅርታ፣ ሰከንዶች ማለት እችላለሁኝ ይቀሩናል። እንግዲህ ስናስተናግዳችሁ ያመሸ ነው ሰሎሞን ክፍሌና ሰሎሞን አባተንን። የስቱዲዮ ቴክኒሻኖች ቮይቴክ ዞርኒያክና ሱሌማን ተራዋሊ ናቸው። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ፕሮዲውሰራችን እንዲሁም የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያ ሆነች። በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። በነገ ምሽት እንገናኛለን። የትግርኛ ዝግጅት ይቀጥላል ከኛ በኋላ እስከ ዝግጅታችን Same că arga ai ârași, ai În to aci nu का दूश्मिवे का चिवका इंदात्म सास देवी तवकाल देवीताओक काल